The voice of a የኢትዮጵያ ሀብት በብዙ ሀገሮች ተከማችቷል ያሉት ጠቅላይ ሚኒስትር አብይ አህመድ ተጠያቂዎቹን ለሕግ ለማቅረብ አስተዳደራቸው ከየሀገሩ መንግስት ጋር እየሰራ መሆኑን ገልጸዋል። ማንነታቸውን በግልጽና በዝርዝር ሳይናገሩ በጥቅሉ ሌቦች ሲሉ የጠሯቸው ሰዎች ያልታወቀባቸው መስሏቸው ሲሸርቡና ሲዶልቱ መዋላቸው ተጨማሪ በሽታ ነው ብለዋል። ጠቅላይ ሚኒስትሩ እስካሁን በሙስና ሲጠየቁ የቆዩትም ቅርንጫፎቹ ብቻ ናቸው ሲሉ ከመንግስት ውጪ ባሉ አካላት ሲነሳ የቆየውን ሀሳብ አስተጋብተዋል። ጠቅላይ ሚኒስትር አብይ አህመድ ትናንት በተለያዩ ጉዳዮች ላይ የሰጡት ማብራሪያ ትኩረት መሳቡንና ማነጋገሩን ቀጥሏል። እስክንድር ፍሬው ተጨማሪ አለው። ስላዳመጣችሁ በጣም አመሰግናለሁ። በሚቀጥለው እንደዛሬው ፍሬሽ ሪፖርት አቅራቢ ሳልሆን ተዘጋጅ ይመጣለሁኝ። ለዛሬ አመሰግናለሁ። ጠቅላይ ሚኒስትር ዶክተር አብይ አህመድ ትናንት ከፓርላማ አባላት ለተነሱ ጥያቄዎች የሰጡት ምላሽ፣ ያቀረቡት ማብራሪያ እንደዚህ የተዋዛ በአግራሞትም የተደመጠ ነበር። በአብዛኛዎቹ አባላት ሳቅና ፈገግታ የታጀበ፣ በጭብጨባ የተጠናቀቀ። ዶክተር አብይ በዚህ ማብራሪያ ያነሷቸው ነጥቦች ግን ዛሬም መወያያ ሆነው ቀጥለዋል። ጠቅላይ ሚኒስትሩ በዚህ ማብራሪያ በሽብርም ሆነ በሌሎች ጉዳዮች ተጠርጥረው የታሰሩ ወገኖች እየተፈቱ ያሉት የአገሪቱን ሕጎች መሰረት በማድረግ መሆኑን ተናግረዋል። አንዳንዶቹ እየተፈቱ ያሉት ግን አገሪቱን ዘርና ብሔርን መሰረት ካደረገ እልቂት ለመታደግ ጭምር ነው ብለዋል። አንዳንዶቹን የምንፈታበት ምክንያት ኢትዮጵያ ውስጥ በጣም ጥላቻ ላይ የተመሰረተ የፖለቲካ አካሄድ የዘር እልቂት ሊያመጣ እየሄደ ነው። ሁሉ በዘር ነው ሁሉ ነገር ፖለቲካ ብቻ አይደለም፣ ሃይማኖትም። አሜሪካ ያለው ሲኖዶስ እና እዚህ ያለው ሲኖዶስ ኦርቶዶክስ ብቻ አይደለም፣ ከኋላው ብሔር አለ። መቆም አለበት። ይሄ አይጠቅመንም። አየ ነው አየ ነው፣ ኪሳራ ነው። አሁንም ያዋጣው ነገር ብሔር ማግኘት የሚገባውን ክብር ማግኘት የሚገባውን አጠቃላይ ነገር ካገኘ በኋላ እንደ ሀገር አብሮ ለመኖር ግን የማይቸገር መሆን አለበት። ሁለተኛው ሰላም በሰላም ብቻ ነው የሚገኝ ሰላም በማሰር በማሳረድ አይገኝም። ያብሳል ያብሷል። ጉዳዩ ይሄ ሀገር የሁሉም ኢትዮጵያዊ ነው እና ዜጎች በሀገራቸው ጉዳይ ያገባኛል የኔ ነው ይሆነኛል ብሎ ሊሳተፉ መፍቀድ ያስፈልጋል። መንገዱ ይለያይ ይሆናል እንጂ ሁሉም ሀገር የሚወድ የሀገሩ እድገት የሚመኝ ለሀገር ታላቅነት አልማለሁ ብሎ የሚሰራ መሆኑን ማመን አለብን። እኛ ብቻ ለምንቆረቆረው ለኢትዮጵያ ሁሉም ይቆረቆራል። በሙስና ተጠርጥረው ታስረው የነበሩትንና በይቅርታና ክስ በማቋረጥ የተፈቱትን ዜጎች በተመለከተም ዋነኞቹ እያሉ ቅርንጫፎቹ ላይ መተኮሩ ተገቢ እንዳልሆነ ተናግረዋል። የሙስና መንስኤ መዋቅራዊ መሆኑን ማየት ተገቢ ነው። ላለፉት አስር ዓመታት አስራ አምስት ዓመታት የሆኑ የሆኑ ሰዎች ስናስር ሙስናው ለምንድን ነው እየጨመረ የሄደው? እየቀነሰ እኮ አልመጣም። እየጨመረ እየሰፋ ለምንድን ነው የሄደው? ምንጩን ጥለን ቅርንጫፉ ላይ ጊዜ እያባከን ነው ማለት ነው። ዋናው ሶርሱን በሚያጠቃና ሙስናን በሚደፈጥጥ አግባብ ይሄን አይደለም ማለት ነው። ሁለተኛው የዲሞክራሲ አውድ መጥበብ ነው። ዲሞክራሲ እየሰፋ ሲሄድ፣ ሰዎች ግልጽ መጻፍ መናገር ሲችሉ ሙስና ለመዋራት እጅ ይሰጣል። ያም በታድሶ እንዳየነው የነው የዲሞክራሲ አውድ እየጠበበ ሲሄድ አንዱ ለሙስና የሚመች በር ከፋች ሆኖ ይታያል። ሶስተኛ የሶስቱ መንግስት አካላት ነው፣ ፓርላማው፣ አስፈጻሚው፣ ህግ አውጪው አንዱ አንዱን እየተቆጣጠረ የሚሄድበት አግባብ የተሟላ ካልሆነ ሙስና ይቀጥላል። የፍትህ እጦት የፍትህ ችግር ሰው ፍትህ በገንዘብ የሚገዛ ከሆነ በገንዘብ ማሰር፣ በገንዘብ መፍታት የሚችል ከሆነ ሙስና ይስፋፋል። የፍትህ ስርዓታችን ያለበት ደግሞ ታውቁታላችሁ። እነዚህን ጉዳዮች ጀምረን ሚዲያ ነፃ መሆን አለበት። በነፃነት ይህንን ነገር ሊዋጋ የሚያችል ቆናና ብቃት ሊይዝ ይገባል። ይህን ያደረግን እንደሆነ ሙስናን በጸረ ሙስና ትግል ብቻ ሳይሆን ሌብነት፣ ብልሹነት መሆኑን በማስተማር ጭምር ከመሰረቱ መፍታት ይቻላል። የሕግ የበላይነት ጉዳይም ከዚህ ጋር ተያይዞ መነሳት እንዳለበት ነው ጠቅላይ ሚኒስትሩ የፓርላማ አባላትን ፈገግ ባሰኘ አገላለጽ የተናገሩት። ሰዎች ለይቅርታው ተገዝቶ መንግስት የሚያደርገውን መፍታት እንደ ገራገርነት የሚያስቧል ማሰር የማይችል መንግስት አድርገው የሚያስቧሉ ስህተት ነው። ስህተት ነው። ማሰር ያደግንበት የለመድነው ጉዳይ ነው። ምንም የሚከብድ ችግር የለውም። አባቶቻችን ታስረዋል። እኛ ታስረናል። ይቀጥላል እና ቀዋለን፣ ግን አይጠቅምም። እጃችሁን መሰብሰብ ያለባችሁ ሰዎች እጃችሁን መሰብሰብ ጥሩ ይሆናል። ከዚሁ ከሙስና ጋር በተያያዘ ያለው ችግር እጅግ የከፋ መሆኑን ያብራሩት ጠቅላይ ሚኒስትር አብይ ሙሰኞች ከሀገር ውጭ ያከማችሁት ሀብት ከፍተኛ መሆኑን ገልጸዋል። መንግስታቸው ከተለያዩ ሀገራት ጋር በመተባበር ሁኔታውን እየመረመረ መሆኑንም ገልጸዋል። ሀብት የዘረፉ ሰዎች ኢትዮጵያ ውስጥ አሉ ወይ የሉም? አሉ፣ ምንም ጥያቄ የለውም። መዝረፍ ብቻ ሳይሆን የኢትዮጵያ በርካታ ሀብት በተለያየ ሀገር ተከማችቷል። ምንም ጥርጥር የለውም፣ እንዳትጠራጠሩ ይሄ ማለት ነው። ሁለት ምርጫ ነው ያለው ለዚህ ጉዳይ። እንደ ከዚህ ቀደሙ በሂደት ይጣራል ብለን ሰብስበን ማስገባትና እያጣራ መሄድ አንዱ መፍትሄ ነው። ሁለተኛው መፍትሄ ደግሞ የተሟላ ማስረጃ እስከምንስ ከምናጣራ ሰዎቹን አይናችን እንዳረፈባቸው አጣርተን መረጃ መሰብሰብ ነው። ይሄ ምርጫ እንግዲህ የትኛው ይሻላል እንደ ዲሞክራሲው አግባብ ይለያያል። አንዳንድ አገራት ይቸገራሉ፣ አንዳንድ አገራት ይተባበራሉ የሚተባበረውም ሆነ የሚቸገረው ኢትዮጵያ አሁን በጀመረችው መንገድ አንድ ነጠንካራ ከሆነች የግዱን ያደርጋል። ብዙ አገራት ተደርጓል ሊተባበሩ ምልክት ያሳዩ ሀገራትም መነሻው በውስጥ ያለው ጥንካሬ ነው። ከዚያ በመነሳት መረጃ የሚያቀብሉ ሀገራት አሉ። አብረን የሰራን ያለ ነው። የተሟላ ነገር ስናገኝ እንደ ከዚህ ቀደሙ አስረን ከምናጣራ አጣርተን ብናስር ይሻላል ብለን እንጂ ሌቦች የሉም ብለን አይደለም። ሌቦች መኖራቸው ብቻ ሳይሆን ሌብነታቸው ያልታወቀባቸው መስለው ሲሸርቡና ሲዶሉት መዋላቸው ደግሞ ተጨማሪ በሽታ ነው። ሰርቆ ዝምም ጥሩ ነው። ከዛ ሲሻገር ግን ጥሩ አይደለም። ይሄ ጉዳይ እየታየ የተጣራ እርምጃ ይወሰዳል። ጠቅላይ ሚኒስትር ዶክተር አብይ አህመድ ትናንት ለፓርላማ አባላት በሰጡት ማብራሪያ ለደቡብ ኦሮሚያና አማራ ክልል ነዋሪዎች በተለይ በሚል ያስተላለፉት መልእክትም ነበር። የትግራይ ብሔር ተወላጆችን በተመለከተ በዚሁ አጋጣሚ ከጥያቄው ጋር ብዙም ባይቀራረብ ለኢትዮጵያ ሕዝብ ከፍተኛ ጥሪ ማቅረብ የምፈልገው ስለ ትግራይ ሕዝብ ነው። የትግራይ ሕዝብ ዲሞክራሲ ይመጣል፣ ሰላም ይመጣል፣ ልማት ይመጣል ብሎ ከማንም በላይ ልጆቹን ገብሯል። አሁን ዛሬ መልካም አስተዳደር ከፍተኛ ችግር ያለው ትግራይ ክልል ውስጥ ነው። የትግራይ ክልል የተለየ ነገር ያገኘም ይመስለን፣ ዲሞክራሲ ያለው ይመስለን፣ የተጠቀመም ይመስለን። በተለይ ደቡብ፣ ኦሮሚያ፣ አማራ አካባቢ ያለን ሰዎች እባካችሁ ነው የትግራይ ህዝብ አሁንም ውሃ ለመጠጣት ይቸገራል። አሁንም ያገኘው አንጃች ትርፍ የለም። ጥቂት ሰዎች ተሳስተው ሲያሳስቱን ወለጋ ጫፍ ያለ ጋዝ ነጋዴም ጭምር በስመ ትግራይ መቅጣት ተገቢ አይደለም። ምንም የሚያውቀው ነገር የለም፣ ያገኘው ነገርም የለም። ይህን ታሳቢ አርጎ በየዞኑ በየወረዳው የሚገኙ የትግራይ ተወላጆች የአማራ ተወላጆች አካባቢያችን ሲኖሩ ወይም ቫይስ ፈርሳ ሲኖር ጥበቃ ማድረግ ኢትዮጵያዊ ባህል መሆኑን ማወቅ አለበት። ሚስተር ኤክስ ተጠፋ ብለን የማያውቁ ሰዎችም ጭምር በዛ ወንጀል ሀሳብ በጥላቻ በቂ ማየት ለኢትዮጵያ አይበጅም፣ መለየት ያስፈልጋል። ይሄ ጥቃት እየበዛ ከሄደ ዘር መጫረስ ያመጣል። ይሄ ደግሞ ውርደት ለልጆቻችን ያሸጋግራል። ህዝባችን አስተዋይ ህዝብ ነው። ህዝባችን ይሄን ነገር መገንዘብ የሚችል ህዝብ ነው። ማስን የሚጠላና የሚያጥላላ የሚዲያ ዘመቻ ሊሆን ይችላል። በተግባር የሚደረግ በጀስቸር የሚታይ ጥላቻ ሊሆን ይችላል። እነዚህ ሁሉ ጉዳዮች እንዳይደረጉ በታላቅ ትህትና መለመን እፈልጋለሁ። ብዙ ጊዜ በተለያየ መንገድ የሚሰሙ ጉዳዮች አሳሳቢ ስለሆኑ የፖለቲካ ተቃዋሚ ፓርቲዎች ቲፒኤልኤፍ ማለት የትግራይ ህዝብ ማለት አይደለም። የትግራይን ህዝብ ማወቅ መረዳት ከፈለጋችሁ በአካል ሄዳችሁ ማየት ትችላላችሁ። መታገዝ መደገፍ የሚገባው ህዝብ እንጂ ተደምሮ እንደ ጠላት የሚታይ ህዝብ አይደለም። ድሃ ነው። ይህ አፕሮች አሁን የምናስበውን እርቅ አሁን ምናስበውን ሰላም አሁን ምናስበውን ፍቅርና እድገት አያመጣም። ጥፋት እንኳ ቢኖር ይቅርታ ይሻላል። ዶክተር አብይ አህመድ ወደዚህ የጠቅላይ ሚኒስትርነት ስልጣን ከመጡ ወዲህ በፓርላማ ቀርበው ለጥያቄዎች ምላሽ ሲሰጡ የመጀመሪያቸው ነው። በዚህ ማብራሪያ ያነሷቸው ነጥቦች ግን እነሆ ማወያየታቸውን ቀጥለዋል። የኢህአዴግ መንግስት ራሱ በሽብር ተግባር መሳተፉን ማመናቸው ትኩረት ከሳቡት ውስጥ አንዱ ነው። የአሰብ ወደብ ያለ ውይይት መሰጠቱን የገለጹበት አስተያየትም የፓርላማ አባላትን ጭምር ፈገግ ካሰኙት መካከል ነበር። ውይይት ሳንወያዩ ሳይወያይበት የሚለው መከራከሪያ ይሆናል ወይ አይሆንም። አሰብመች ተወያየ ስንሰጥ ጠቅላይ ሚኒስትር ዶክተር አብይ አህመድ በትናንቱ የፓርላማ ቆይታቸው በተለያዩ ርዕሶች ላይ ለተነሱ ሌሎች ጥያቄዎችም ምላሽና ማብራሪያ ሰጥተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ